በዝንቱ ቃለ ማህሌት ወበዝንቱ ይባብየ ለዘይስ ለኪ ብሲ ጊዜ ረከብ ወምንዳብየ ብጽህ ፍጡናት ሰጠውዮ ዘይቤ ማርያመንቁ የክርስቲ ሎቤ ወምስተ ምግባር ወምእስተ ምግባርም ከርብየ ዘለቤት ምከርቤ ዘጸገየ ማይጸነኪ ያፈ ወነባብየ